የመላ ኢትዮጵያ ስፖርት ማህበር አንድ በምህጻር ከእንግሊዝኛ መጠሪያ ስሙ ኤሳዋን ተብሎ ይታወቃል። ለአንድ ሳምንት የሚዘልቀውን አምስተኛውን ፌስቲቫሉን ዛሬ ምሽት ላይ አሌግዛንድሪያ፣ ቨርጂኒያ ውስጥ ይጀምራል። የማህበሩን ዋና ስራ አስፈጻሚ አቶ ብስራት ገብረ መስቀልን አሁን ስቱዲዮ ከመግባቴ በፊት በስልክ አግኝቻቸዋለሁ። ዛሬ የመክፈቻው ቀን ነው። የአምስተኛ በዓል መክፈቻ ቀን ነው። ዛሬ የእግር ኳስ ውድድሮች ይጀምራሉ። በቅርቡ ከዛም የአገር ባህል ውዝዋዜ ይታያል። ኦፕኒንግ ዴይ ሰረሞኒ ይባላል። ተጫዋቾቹም በሜዳ ዙሪያ አርማቸውን ይዘው ይዞራሉ። ከዛ የኳስ ጨዋታው ይቀጥላል እና እንግዲህ ከዛ ቀጥሎ የሳምንቱ ዝግጅት ሰኞ፣ ማክሰኞ፣ ሮብ እግር ኳስ ይቀጥላል። ሮብ ማታ ግብዣ አለ በፓርክ በሚባለው ሐሙስ፣ አርብ እግር ኳሱ ይቀጥላል። አርብ ማታ በዚሁ በእግር ኳሱ ሜዳ የጸዳይ አበባ የባህል ቡድን ሙዚቃ ያቀርባሉ ለሕዝብ። ከዛ ቅዳሜ የመጨረሻ የዋንጫ ጨዋታ ይደረግና በኤኮ ስቴጅ የመዝጊያ ምሽት ሙዚቃና ዳንስ ይካሄዳል። የት ነው ቦታው የሚካሄደው? አካባቢው እግር ኳሱ የሚካሄደው ማውንት ቨርነን ሀይ ስኩል በሚባለው ቨርጂኒያ፣ አሌግዛንድሪያ ቨርጂኒያ የሚገኝ ሀይ ስኩል ስቴዲየም ውስጥ ነው። ስንት ቡድኖች ናቸው በዚህ በዘንድሮ ጨዋታችሁ ላይ የሚገኙት? በአሁኑ አመት አስራ ስምንት ቡድኖች ናቸው ያሉት፣ አስራ ሁለት ፈርስት ዲቪዥን፣ ስድስት ሰከንድ ዲቪዥን ውስጥ ያሉት ቲሞች ናቸው። ከትምህርትም ጋር የተያያዙ ማስታወቂያዎችን አይቼ ነበርና ምንድን ናቸው እነሱ? አዎ ለሶስት የኮሌጅ ተማሪዎች ትሪ ፖይንት ዚሮ ጂፒኤ ወይ የተሻለ ያጠቃላይ ላላቸው ያጠቃላይ ውጤት ላላቸው የአራት ሺህ ዶላር ስኮላርሽፕ በዛሬው ቀን በአርብ ጁላይ ኤት እና በቅዳሜው ጁላይ ናይን ቀን ዝግጅቶች ላይ በእጣ እናበረክታለን ለእያንዳንዳቸው አራት ሺህ ዶላር ማለት ነው አራት ሺህ ዶላር ለእያንዳንዱ አሸናፊ እንግዲህ ደግሞ ወደፊትም እንደዚሁ እንቅስቃሴያችሁን እየተከታተልን እንዘግባለን በጣም አመሰግናለሁ አቶ በስራት መልካም ጨዋታ መልካም ቆይታ በጣም አመሰግናለሁ ድልን ስለሰጠኝ ታንኪ ዩ። የኤሳዋን የዘንድሮ የክብር እንግዳ የፕሪሚየር ሊጉ የድሬ ስፖርት ክለብ የመጀመሪያዋ ሴት የእግር ኳስ አሰልጣኝ መሰረት ማኒ መሆኗንም ዋና ስራ አስፈጻሚው አቶ ብስራት ገብረ መስቀል ነግረውኛል። እንግዲህ ለኢትዮጵያውያን ሁሉ መልካም ሳምንት እንመኛለን።